ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22፣ በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። በተቃዋሚ ወይም በጠቅላይ ሚኒስትር አብይ አህመድ አጠራር በተፎካካሪ ፓርቲዎች የተጠነሰሰና ጠቅላይ ሚኒስትሩ ራሳቸው እንደ ተሳታፊ የተገኙበት የውይይት መድረክ ትናንት አዲስ አበባ ላይ ተካሂዷል። ዴሞክራሲያዊ ስርዓት የመገንባት ስራ የአንድ ድርጅት ወይ አሁን በስልጣን ላይ ያሉት ነ ዶክተር አብይ ስራ ብቻ ሳይሆን የሁላችንም እንደ ፖለቲካ ስብስብም ሆነ እንደ ማህበረሰቡ አባላት ሁላችንም የሚመለከት ነው። ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት ሊቀመንበር። አቶ መለስም መጀመሪያ ላይ እንድያለን ነገር ውይይት ክርክር እንበለው ከአንዳንድ ምሁራን ጋር አድርጎ ነበር ስልጣን የያዘበት ሰሞን። ስለዚህ ዶክተር አብይም ይህንን መጀመሩ ጥሩ ነው፣ ግን ዘላቂ አድርግለት። ዶክተር መረራ ጉዲና የመድረክ ሊቀመንበር። ብዙ ባቡር ሊተላለፍ የሚችለው ሀዲዱ ሲኖር ነው። ሀዲድ ደግሞ ማለት ስርዓት። አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር አሁን የማደናቀፍ አንድም ጉዞ አያስፈልግን። መነታረክም የለብንም። ተበደልኩ የሚለውም በደልኩ የሚለውም በጥሩ መንገድ ነው አግዞ ከእሳቸው ጋር አብሮ ከቆመ ብቻ ኢትዮጵያን ወደ ለውጥ፣ ወደ እድገት ልናበቃ የምንችለው። ዶክተር አሸብር ወልደ ጊዮርጊስ የቀድሞ እንደራሴ። ዘገባ ይዘናል። በዲያስፖራ ያሉ ኢትዮጵያውያን የሀገር ቤት ግብረ ሰናይ ተማሪዎቹ ከሃይስኩል በሚወጡበት ጊዜ የትም ዓለም ሄደው ተወዳድረው ማለፍ የሚችሉ ብቃት ያላቸው ተማሪዎች እንዲሆኑ የሚያስችል አይነት ደረጃ እንዲኖረው ነው ፍላጎታቸው። ዶክተር ሙሉነህ አበበ ይመር የህጻናት ልብ ሕክምና ስፔሻሊስት ናቸው። ነዋሪነታቸው ሳክራሜንቶ ነው። የአዳሪ ትምህርት ቤቶች መቋቋም የተሻለ አቅም ያላቸው ተማሪዎች በየቦታው በአንድ አካባቢ ሆነው የተሻለ ትምህርት የተሻለ ግብዓት የተሻሉ መምህራን ባሉበት እንዲማሩና ለአካባቢው የተሻለ አገልግሎት የተሻለ አቅም እንዲሆኑ ለማስቻል ነው ዋናው ዓላማው። ዶክተር ንጉሴ ምትቁ በአማራ ክልል የሚገኙ የፌዴራል ከፍተኛ ትምህርት ተቋማት ፎረም ጸሐፊ ናቸው። አማራ ክልል ውስጥ ለመገንባት ስለወጠኗቸው አዳሪ ትምህርት ቤቶች ዘገባ ይዘናል። እሁድ ጥር 26 2011 ዓ ም ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና። ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮቻችን፣ ዜናውን ማሰማችሁ አዳነች ፈሳዬ ነኝ። የናይጄሪያ መንግስት የምዕራብ አፍሪቃዊቱ ሀገር በመጪው ሳምንት እሁድ ነፃና ፍትሐዊ ምርጫ ታካሂዳለች በማለት ዓለም አቀፍ ጣልቃ ገብነት እንዳይኖር አስጠንቅቋል። የናይጄሪያ መንግስት ይህን ማስጠንቀቂያ ያሰማው ፕሬዚዳንት ሙሐመዱ ቡሐሪ ባለፈው አርብ የሀገሪቱን ዋና ዳኛ ማገዳቸውን ዩናይትድ ስቴትስ ብሪታንያና የአውሮፓ ሕብረት ከነቀፉ በኋላ ነው። የፕሬዚዳንቱ ቃል አቀባይ የዋናው ዳኛ መታገድ ተገቢ ነው በማለት ተከራክረዋል። ዋናው ዳኛ ዎልተር ኦኔ ሄንዶ የታገዱት ስለ ንብረታቸው ትክክለኛ መረጃ አልሰጡም በሚል ነው ተብለዋል። የናይጀሪያ ፌዴራላዊ መንግስት ነፃና ፍትሐዊ ምርጫ ለማካሄድ ቆርጦ ተነስቷል ካሉ በኋላ ይህን መንግስት ሀቆችን አይቀለብስም፣ በውስጥ ጉዳያችን ላይ ጣልቃ መግባትንም አይፈቅድም ሲሉ የፕሬዚዳንቱ ቃል አቀባይ ጋርባ ሸሁ ትላንት ማታ ባወጡት መግለጫ እንዳስረገጡ ሮይተርስ የዜና አገልግሎት ዘግቧል። ቃል አቀባዩ ዛሬ ባወጡት ተጨማሪ መግለጫ ሶስቱ የውጭ ሀገራት ወዳጆቻችን ናቸው፣ ነቀፌታቸው ግን መሰረት ከሌለው ግምት እየተነሳ ነው ብለዋል። እንደ አውሮፓ አቆጣጠር በ2015 ዓ ም የተመረጡት የ76 ዓመት ዕድሜው የቀድሞ ወታደራዊ መሪ ቡሃሪ ለሁለተኛ የአራት ዓመታት ፕሬዚደንትነት እየተወዳደሩ ነው። የአፍሪቃ ማዕከላዊ ሪፑብሊክ ካርቱም ውስጥ ከ14 የታጠቁ ቡድኖች ጋር ባደረገችው ድርድር ከ14 ዓመታት ግጭት በኋላ የሰላም ተስፋ እንደታየ የተባበሩት መንግስታት ድርጅትና የአፍሪቃ ህብረት ትላንት ገልጸዋል። ይህ ለአፍሪቃ ማዕከላዊ ሪፑብሊክ ትልቅ ዕለት ነው ሲሉ የአፍሪቃ ህብረት የሰላምና የጸጥታ ኮሚሽነር ስሜል ቸርጉ ተናግረዋል። የስምምነቱ ይዘት እስካሁን ባለው ጊዜ አልተገለጸም። ለአፍሪቃ ብሔራዊ ሪፑብሊክ ወሳኝ በሆኑ ነጥቦች ላይ ተስማምተናል ብለዋል ከሚደራደሩት ቡድኖች የአንዱ ቃል አቀባይ አባካር ሳቦም። የማዕከላዊ አፍሪቃ ሪፑብሊክ ሰሌካ የተባለው የሙስሊም አማጽያን ጥምረት ፕሬዚደንት ፍራንሷ ቦዜዜን ከአምስት ዓመታት በፊት ከስልጣን ካስወገደ ወዲህ ሀገሪቱ በግጭት ስትናጥ ቆይታለች። በተለይም በክርስቲያንና በሙስሊም አማጽያን መካከል በሚካሄደው ውጊያ ምክንያት ሀገሪቱ ደቃለች። በብዙ ሺህ የሚቆጠሩ ሰዎች አልቀዋል። አብያተ ክርስቲያንና መስጊዶች ጋይተዋል። የቬኔዙዌላ ጊዜያዊ ፕሬዝዳንት ነኝ የሚሉት ሁዋን ጊዮዶ የፕሬዝዳንት ማዱሮን መንግስት ከድተው ዲሞክራሲን ለሚደግፉ ወታደሮች ምህረት አደርጋለሁ ይላሉ። ጊዮዶ ዛሬ በሰጡት ጋዜጣው መግለጫ እናንተን እየጠበቅን ነው፣ የቬኔዙዌላ ወታደሮች እናንተንና ለሀገሪቱ ሕገ መንግስት ያላቸውን ቁርጠኝነት ለማየት እየጠበቅን ነው ብለዋል። የተቃዋሚዎች መሪ ደጋፊዎች የሀገሪቱን ወታደራዊ ኃይል ከጎናቸው ለማሰለፍ የቅስቀሳ ጽሁፎችን ሲበቱንና እናንተ ብቻ ናቸው የቀራችሁት የሚል መሪ ቃል ሲያሰሙ ውለዋል። አንዳንዶቹ ወታደሮች ጽሁፉን ቀደው ሲጥሉ ታይተዋል። በርካታ የሀገሪቱ ወታደሮችና ቤተሰቦቻቸው ግን በከባድ የምግብና የሌሎች መሰረታዊ ነገሮች እጥረት እየተሰላቸው መሆናቸውን እየገለጹ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸውን ከሜክሲኮ ጋር በሚያዋስነው ድንበር ላይ ግንብ ለመገንባት በሀገሪቱ ምክር ቤት ባጀት እንዲመደብላቸው በሚያደርጉት ጥረት ከፊል ፌዴራል መስሪያ ቤቶችን እንደገና ከመዝጋት እንደማይቆጠቡ ግልጽ አድርገዋል። ፕሬዚዳንቱ ዛሬ ሲቢኤስ ለተባሉ የቴሌቪዥን ጣቢያ ሲናገሩ የማልጠቀመው አማራጭ የለም ብለዋል። ይህ የብሔራዊ አስቸኳይ ጊዜ ሁኔታ ነው። ሀገራችን በህገወጥ አሸጋጋሪዎች የተወረረችበት ሁኔታ ነው ሲሉም አክለዋል። እነዚህ አብዛኞቹ ሴቶችን ልጆችም ጭምር ወደ ሀገራችን የሚያሸጋግሩ ከይሲ ሰዎች ናቸው። ስለሆነም ጠንካራ ድንበር ይኖረናል። ጠንካራ ድንበር እንዲኖረን ደግሞ ግንብ ያስፈልጋል ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 26 2011 ዓ ም ምሽት ፕሮግራም ነው። ግንቡን ካላከተቱ የሚያቀርቡልኝም በማንበብ ጊዜን አላጠፋም። ፕሬዝደንት ዶናልድ ትራምፕ በህግ ውስጥ የግንብ ማሰሪያ ገንዘብ የሚባል ነገር አይኖርም። አፈ ጉባኤ ናንሲ ፔሎሲ የዩናይትድ ስቴትስ መንግስት ከሳምንት በኋላ እንደገና ይዘጋ ይሆን? ይዘጋ አይደንቀኝም። ሰውየው ካሁኑ ፕሬዚደንቱ እየፎከሩ ናቸው። ፕሮፌሰር ብሩክ ኃይሉ ናቸው። የመንግሥቱን መዘጋትና ግምገማ ያካተተ ዝግጅት ይዘናል። አሁን ለእሁድ መነሻ ሙዚቃን ጋብዛቸው SILAWASI wasi dam nasirat berhamsi takah jalma sih jarak asa dam ke kuaket siwatu dam sih nafsal lek zakat kuatu sama sila wasi dam nasirat berhamsi takah jalma sem sessão absal de coração batendo amanhã lá pai em seu sinal haja alta o tamanho desse modo de girola vento coração M'hauré d'esquil·lar la pinta posada en aquest lloc de la gràcia. I a fer creixement de la teva peus capta, arbreta, guatanyi, enjaté, en banta. En això s'enllaixi la mogada que seix en d'adar i en mesquilet a

ዴሞክራሲን የመገንባት ሥራ የጠቅላይ ሚኒስትሩ ወይም የመንግሥታቸው ብቻ አይደለም፣ ይላሉ አንጋፋ የተቃዋሚ ፓርቲዎች መሪዎች። ወቅቱ በተለይም የለውጡ ሂደት የሁሉንም ትብብር የሚጠይቅ የጋራ ፕሮጀክት ነው ብለዋል መሪዎቹ። በተቃዋሚ መሪዎች ሐሳብ አመንጭነት ከጠቅላይ ሚኒስትሩ ጽሕፈት ቤት ጋር በመተባበር የተዘጋጀና ዶክተር አብይ አሕመድ ራሳቸውም እንደ አንድ ተሳታፊ የተገኙበት የውይይት መድረክ ትናንት አዲስ አበባ ላይ ተካሂዷል። መድረኩ ታሪካዊና ለኢትዮጵያ የፖለቲካ ታሪክና ትርክት አይነተኛ ሚና የሚጫወት ነው ብሏል የጠቅላይ ሚኒስትሩ ጽሕፈት ቤት። በመድረኩ ላይ የተሳተፉ የተቃዋሚ ወይም የተፎካካሪ ፓርቲዎች መሪዎችና ሌሎችም ተሳታፊዎችን ያነጋገረው እስክንድር ፍሬው ተከታዩን ዘገባ አሰናድቷል። ወደ ከፍተኛው የመንግስት ስልጣን ከመጡ ባለፈው አርብ አስረኛ ወራቸውን የደፈኑት ጠቅላይ ሚኒስትር አብይ አህመድ ተፎካካሪ በማለት ከሚገልጿቸው የተቃዋሚ ፓርቲ መሪዎች ጋር መገናኘታቸውን መወያየታቸውን ቀጥለዋል። ለየብቻ በቡድንና ሰፋ ባለ ባለመድረክ ያገኟቸው የተቃዋሚ መሪዎች በርካታ ናቸው። ከዚህ አንጻር ባለፉት 27 ዓመታት አገሪቱን የመሩ ጠቅላይ ሚኒስትሮች የሄዱበትን ርቀት ድምር እሳቸው በአጭር ጊዜ እየደረሱበት ይመስላል። በአዲስ አበባው የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አዳራሽ የተዘጋጀው መድረክ ደግሞ ቀደም ካሉትም ይለያል። ሂደቱ ከጠቅላይ ሚኒስ ሚኒስትር ጽፈት ቤት ጋር በመተባበር ቢመራም እንደዚህ አይነቱን መድረክ የማዘጋጀቱን ሀሳብ ያፈለቁት የተቃዋሚ ፓርቲ መሪዎች ናቸው። ጠቅላይ ሚኒስትር አብይ አህመድ የተገኙትም እንደ አንድ ተሳታፊና ጽሁፍ አቅራቢ ነበር። ሀሳቡን ካፈለቁትና መድረኩን ካስተባበሩት አንዱ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ወቅቱ በተለይም የለውጡ ሂደት የመንግስት ብቻ ሳይሆን የጋራ ፕሮጀክት መሆኑን ያብራራሉ። እንግዲህ መድረኩ በዋናነት ኤም ያደረገው ዴሞክራሲያዊ ስርዓት የመገንባት ስራ ያን ድርጅት ወይ አሁን በስልጣን ላይ ያሉት ነ ዶክተር አብይ ስራ ብቻ ሳይሆን የሁላችንም እንደ ፖለቲካ ስብስብም ሆነ እንደ ማህበረሰቡ አባላት ሁላችንም የሚመለከት ነው። ዴሞክራሲያዊ ፖለቲካ መመስረት በጣም ብዙ አስቸጋሪ በተለይ እንደኛ አይነት ጀማሪ ለሆኑ ሀገሮች ብዙ ችግሮች እንደሚኖሩ ግልጽ ስለሆነ እነኝን በደንብ እያወጡ ካሁኑ ህብረተሰቡ እየተማረበት በፖለቲካ ድርጅቶችም መካከል ያለው ግንኙነት ነው ሁልጊዜ ለመፎካከር፣ ሁልጊዜ አንዱ አንዱን ክሪቲሳይዝ ለማድረግ አይነት ሳይሆን አሁን ያለንበት ሞመንት፣ አሁን ያለንበት የዚህ የታሪክ ወቅት ሁላችንም በጋራ ተባብረን መገንባት ያለብን የጋራ ፕሮጀክት መሆኑን ለማሳየት እና በዛ ውይይት ህብረተሰቡም ግንዛቤ እንዲጨብጥ፣ በፖለቲካ ድርጅቶች መካከል ያለው ግንኙነት የበለጠ እየተቀራረበ እንዲሄድ ልዩነቶች ያሏቸውን ያክል የሚወዳደሩባቸው ኢሹዎች ፖሊሲ ሲቀርጸ ወደፊት የሚመጡበትን ያክል አሁን ግን ቅድሚያ የሚሰጠውና ትልቁ ስራ ይህንን ስርዓት በጋራ የመገንባትና ለሁሉም እኩል የሆነ መደላድል ላይ እንዲቀመጥ ማድረግ ነው የሚለውን መልዕክት ለማስተላለፍ ነው። ለውጡን ማስቀጠል ማለት ነው። በሌላ ቋንቋ ለውጡን በታሰበበት መንገድ እንዲሄድ ማድረግ ማለት ነው። በተጀመረበት ሂደት እንዲቀጥል የለውጡ መዳረሻ ዴሞክራሲያዊ ስርዓት መፍጠር እስከሆነ ድረስ ያንን በመፍጠር ሂደት ውስጥ ብዙ ችግሮች እና እክሎች ሊገጥሙ እንደሚችሉ ሁሉም አውቆ እነኝን ችግሮች ለመፍታት በጋራ መስራት እንዳለበት። የውድድር ጊዜ አለ። የስርዓት ግንባታ ጊዜ አለ። አሁን ያለንበት የስርዓት ግንባታ የተጀመረውን ለውጥ ከዳር ማድረስ ስራ በጋራ የምንሰራቸው ስራዎች እንደሆኑ በዚህ ሂደት ግን ዩኖ በአመለካከት ደረጃ በማህበረሰብ ውስጥ የሚግሉ አሉ፣ ጥያቄዎች ሾዎች ስላሉ እነሱን በወገንተኛነት ሳይሆን በአጠቃላይ የዛ አይነት ስርዓት እንዴት ያያቸዋል፣ እንድነኛ አይነት ሾዎች እንዴት አርጎ ቢቀረጽ ነው ወደ ተደላደለ ቦታ መሄድ የምንችለው፣ ምናምን የሚሉትን ጮክ ብሎ ለማሰብና ለመወያየት ያክል ነው። እያካሄዱ ካሉት ለውጥ ጋር በተያያዘ የተቃዋሚ ድርጅቶች ድጋፍ እንዳላቸው የሚታየው ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ እንደተገለጸውም ከእነዚህ ድርጅቶች መሪዎች ጋር ተገናኝተው ሲወያዩ አዲስ አይደለም። ባለፈው ህዳር 18 2011 የሁሉም የተቃዋሚ ፓርቲ መሪዎች የተገኙበትን ስብሰባ በጠቅላይ ሚኒስትር ጽሕፈት ቤት መርተዋል። ትናንትም በተመሳሳይ በመቶዎች የሚቆጠሩ ተሳታፊዎች በተገኙበት መድረክ ተሳትፈዋል። የመድረክ ሊቀመንበር ዶክተር መረራ ጉዲና በውይይቱ ከተሳተፉትና ጥናታዊ ጽሁፍ ካቀረቡት የፖለቲካ መሪዎች አንዱ ናቸው። ጠቅላይ ሚኒስትር አብይ አህመድ እንደዚህ አይነት መድረኮች መገኘታቸውና ከተቃዋሚዎች ጋር መወያየታቸውን መቀጠላቸው ተስፋ ሰጪ መሆኑን ይናገራሉ። ጥሩ ምጅምር ነው ብያለሁ። ሁለት ነገር በዚህ ላይ መናገሬ ትዝለኛል። መጀመሪያ ስብሰባው ሲጀምር አቶ መለስም መጀመሪያ ላይ እንዲያነን ነገር ውይይት ክርክር እንበለው ከአንዳንድ ምሁራን ጋር አድርጎ ነበር ስልጣን የያዘበት ሰሞን። ስለዚህ ዶክተር አብይም ይህንን መጀመሩ ጥሩ ነው፣ ግን ዘላቂ አድርግለት ብዬ ነበር የጀመርኩኝ። ሁኔታዎች ሲጠብቁ ሲጠናክሩ የሚሸሽበት ሳይሆን እንደመለስ ይሄ የምንጊዜም አይነት ልምድ እንዲሆንለት ተመኝቼለት ነው የጀመርኩኝ። ወደ መሀሉም ሲጨርስ ጠቅላይ ሚኒስትሩ እኔ ከመስጋና ይልቅ አቀራረቡ ጥሩ ነው ግን ፈረንጆች እንደምሉት ዎክ ዩር ቶክ የምሉት ነገር ስላለ የተናገራቸውን ነገሮች በስራ ለመተርጎም ተግቶ እንዲሰራ በማሳሰብ ነበር የጨረስኩኝ የደመደምኩኝ የዛሬ ውይይት ማለት ነው በዚህ መድረክ ላይ አራት ጥናታዊ ጽሁፎች በራሳቸው በጠቅላይ ሚኒስትር አብይ አህመድና በተቃዋሚ ፓርቲ መሪዎች ቀርበዋል በዲሞክራሲያዊ ግንባታ ሂደት ብሔርተኝነትና ሃይማኖት ያላቸው ሚና በዶክተር አረጋይ በርሄ ለተረጋጋ ዲሞክራሲያዊ ስርዓት ግንባታ የፖለቲካ ፓርቲዎች የሲቪክ ማህበራትና የመገናኛ ብዙሀን ሚና በዶክተር ብርሃኑ ነጋ ፌዴራል ዝም በኢትዮጵያ ተስፋዎችና የሚጋጩ ህልሞች በዶክተር መረራ ጉዲና፣ ዲሞክራሲያዊ የፖለቲካ ባህል በጠቅላይ ሚኒስትር አብይ አህመድ የቀረቡ ጽሁፎች ነበሩ። የዚህ መድረክ ስኬት ግን ከቀረቡት ጽሁፎችም የሰፋ መሆኑን ከአስተባባሪዎቹ አንዱ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ አብራርተዋል። ለዲሞክራሲያዊ ስርዓት ግንባታ በተለይ ደግሞ ለሰለጠነ ፖለቲካ አስፈላጊ ናቸው የምንላቸው ሀሳቦች ወይም ብዙ ሀገሮች ከአምባገነናዊ ስርዓት ወደ ዲሞክራሲ ሲሸጋገሩ ያለፉባቸው መንገዶች በጽሁፍ ውይይት ቀርበዋል። ሀሳብ፣ ጥያቄ፣ ትችት ቀርቦባቸዋል። ዋናው ነገር ግን ዘመናዊ ወይም የሰለጠነ የፖለቲካ ውይይት መጀመሩን አሳግተናል ማለት ይቻላል። የተለያየ ሀሳብ፣ የተለያየ ባክግራውንድ፣ የተለያየ የፖለቲካ አስተሳሰብ ያላቸው ሰዎች የሚያራምዱትን ፖሊሲ ከማቅረባቸው በፊት ሜዳውን፣ ሀዲዱን በተመለከተ በጋራ መስራት እንዳለባቸው ተስማምተዋል። ምክንያቱም ብዙ እዛ ጽሁፉም ላይ ቀርቧል። በነገራችን ላይ ዶክተር አረጋዊ መሪ ሀገር ቦታል። ብዙ ባቡር ሊተላለፍ የሚችለው ሀዲዱ ሲኖር ነው። ሀዲዱ ከሌለ ባቡርም አይሄድም፣ ሰውም አይሳፈርም፣ እቃም አይጓጓዝም፣ ምንም ማረ አይቻልም። ሀዲዱ ከሌለ ማለት ሀዲድ ደግሞ ማለት ስርአት የውይይት ስርአት የመነጋገር ስርአት ነው እና የሰለጠነ ዲሞክራሲያዊ ስርአት ለመገንባት የመጀመሪያው ውይይት እንግዲህ ያኛው ትልቁ ዋና ነው ማለት እንችላለን። የመጀመሪያውን ውይይት አድርገናል። ውይይቶች ይቀጥላሉ፣ ጥናቶች ይቀርባሉ። ሌሎችም ስብስቦች እንደዚህ እያዘጋጁ መወያየት አለባቸው። ህዝብ መምከር አለበት። የተለያዩ ቡድኖች በአፍሪካ ኢኮኖሚ ኮሚሽን የተካሄደው ውይይት ከቀረቡት ጽሑፎች የሰፋ ከተንሸራሸሩት ሀሳቦችም የላቀ ትርጉም እንዳለው ተሳታፊዎች ተናግረዋል። ጠቅላይ ሚኒስትሩ እንደ አንድ ተሳታፊ በመድረኩ ላይ መገኘታቸው ስብናቸውን ይበልጥ ያጎላ መሆኑን የገለጹት የቀድሞው የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ ናቸው። ሁሉም ኢትዮጵያዊ ከተስፋ ሰጪው የለውጥ እንቅስቃሴያቸው ጎን ሊቆም እንደሚገባም አብራርተዋል። እኔ በጣም ትልቅ ተስፋ ነው በአእምሮ ላይ ያመጣብኝ ልቦና ያሳደረው እና ይሄ ምንድን ነው ጠቅላይ ሚኒስትር የጀመሩትን ራዕይ ያመጡትን ይህንን ሰፊ ፕሮግራም ይህንን የልማት አጀንዳቸውን የእድገት አጀንዳቸውን የለውጡን ነገር አሁን የማደናቀፍ አንድም ጉዞ አያስፈልግም መነታረክም ምንም የለብንም። ተበደልኩ የሚለውም በደልኩ የሚለውም በሙሉ በጥሩ መንገድ ነው፣ አግዞ ከሳቸው ጋር አብሮ ከቆመ ብቻ ነው ኢትዮጵያን ወደ ለውጥ ወደ እድገት ልናበቃ የምንችለው። ማንም ሰው ስላልተበደ እኔ አሁን ብትወስደኝ፣ ከዛሬ ሁለት ዓመት በፊት ሽንት ቤት ታስሬ ቀኛ ፍንጫ የማይሰራ ሰው ነኝ። እሱ ምክንያቱ ብዙም ዝርዝሩ ይቅር፣ ግን በዚያ ደረጃ የተጎዳው ሰው እንደዚያም ሆኖ እኔ በውስጤ ያለው በቃ ለለውጡ አብረን ነው። የተበደለውም የተበደለውም ለለውጡ አብረን እንቁምና ኢትዮጵያን ከጠቅላይ ሚኒስትሩ ጎን እንቁም ለውጥ ኢትዮጵያ ውስጥ የጀመሩትን እናስቀጥል፣ እድገት እናምጣ። በጋራ አንድ የጋራ ሀገር ነው ያለን። ለዚያ ለጋራ ሀገር የሚያስተሳስሩን ብዙ አጀንዳዎች አሉ። ዛሬ የአፍሪካ ኢኮኖሚክ ኮሚሽን ላይ ስንሰበሰብ በአንድ ጣራ ስር ተቃዋሚ የሚባሉ ሀገራቸው ውስጥ እንደ ወንጀለኛ ሲቆጠሩ የነበሩትን ሰዎች ነው ዛሬ ሀገራቸው ታላቅ ሰዎች ጠቃሚ ሰዎች መሆናቸውን ዶክተር አብይ ያሳዩትና በጋራ ሁነን ስለ ጋራ የኢትዮጵያዊነት የኢትዮጵያ አጀንዳ የልማታችንን የዲሞክራሲያችንን ተወያይተን የወጣ ነው ይሄ ትልቅ ትልቅ ምሳሌነት ያለው የመሪነት አቅምም ብስለትም ስለሆነ ልናግዛቸው ይገባል የሚል እምነት አለን። ከጥቂት ወራት በፊት በዶክተር አብይ አህመድ ጋባዥነት የተካሄደውን ውይይት ያስታወሰው የጠቅላይ ሚኒስትር ጽህፈት ቤት የአሁኑን መድረክም አወድሷል። ታሪካዊና በኢትዮጵያ የፖለቲካ ታሪክና ትርክት አይነተኛ ሚና የሚጫወት መሆኑን ያመለከተው ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለሁ። ወደ ተከታዩ ዝግጅት እንለፍ። በዲያስፖራ ያሉ ኢትዮጵያውያን የሀገር ቤት ግብረ ሰናይ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ የበጎ አድራጎት ድርጅት አቋቁመው በአማራ ክልል አዳሪ ትምህርት ቤቶችን ለመገንባት የሚያስችል ዝግጅት መጀመራቸውን ገልጸዋል። ወንፈል የሚል ስያሜ የተሰጠው ግብረ ሰናይ ድርጅት አንድ መቶ ሚሊዮን ብር አሰባስቦ ባህር ዳርና ጎንደር ላይ ሁለት አዳሪ ትምህርት ቤቶችን ለመገንባት ከአማራ ክልል ትምህርት ቢሮና ከአማራ ልማት ማኅበር አልማ ጋር ስምምነት መፈራረሙን አስታውቋል። ጽዮን ስለ ሁኔታው የሚያብራሩ እንግዶችን ይዘሻል? አዎ ሰለሞን፣ እንግዶችን ይዣለሁ። መጀመሪያ ግን እነዚህ ወንፈል የሚባሉ የበጎ አድራጎት ድርጅቶች እንደዚህ ያለ ፕሮግራም እንዳላቸውና ና አግባቢያ ሰነድ መፈራረማቸውን ሲገልጹልን መጀመሪያ ወደ አማራ ክልል የፌዴራል ከፍተኛ ትምህርት ተቋማት ፎረም ዋና ጸሐፊ ዶክተር ንጉሴ ምትኩ ጋር ደውለን የተባለው ትክክል ነው ወይ? እንደዚህ ያሉ ሰባሰቡ ሰዎች አሉ ወይ የሚል ጥያቄ ነው ያቀረብኩላቸው። ምክንያቱም አሁን ይህንን ገንዘብ አሰባስበው ገና ለመስራት ስለሆነ እቅድ የያዙት፣ አንዳንድ ጊዜ እንደዚህ ያሉ ስምምነቶች ያለመፈጸም ላይሆኑ ስለሚችሉ እሱን ነበር የጠየኳቸው። ዶክተር ንጉሴ ትክክል ነው፣ እዚህ ስምምነት ላይ ደርሰናል ብለዋል። እስቲ አጠር ያለ ቃለ ምልልስ አለ የእሳቸውን እንስማ። ወንፈል የተባለ ግብረሰናይ ድርጅት አሜሪካን ሀገር ያለ የአካባቢው ተወላጆች ያቋቋሙት ይህን ሀሳብ ይዘው መጥተው ለክልሉ ማስረድተው ከአማራ ክልል ትምህርት ቢሮ እና ከአማራ ልማት ማህበር እንዲሁም እኔ በዋና ጸሐፊነት የማገለግልበት የዩኒቨርሲቲዎች ፎረም ጋር በጋራ የጋራ ስምምነት ሰነድ በጋራ ተፈራርመን ሀሳባቸው ጥሩ ነው፣ የሚደገፍ ነው ብለን በጋራ እየተንቀሳቀስ ያለ ነው እና እናውቃለን። ይህን እንቅስቃሴ ለምንድን ነው የሚያስፈልገው? የአዳሪ ትምህርት ቤቶች መቋቋም ምንድን ነው ጥቅሙ? የአዳሪ ትምህርት ቤቶች መቋቋም የተሻለ አቅም ያላቸው ተማሪዎች በየቦታው አንድ አካባቢ ሆነው የተሻለ ትምህርት፣ የተሻለ ግብዓት፣ የተሻሉ መምህራን ባሉበት እንዲማሩና ለአካባቢው የተሻለ አገልግሎት፣ የተሻለ አቅም እንዲሆኑ ለማስቻል ነው ዋና ዋና አላማው አንዳንድ ክልሎች ጋር የቆየ ነው ይሄ። አማራ ክልል ግን እስካሁን አልነበረም። በቅርቡ ደሴ ከተማ ላይ በአንድ በግል ባለሀብት የተሰራ ለ ያው አላማው እንደ ነገርኩሽ ተመሳሳይ ነው። የተሻለ አቅም ያላቸውን ተማሪዎች ከስምንተኛ ክፍል ጀምሮ በማሰባሰብ የተሻለ ትምህርት በመስጠት ለሀገርም ለአካባቢውም ደህና አቅም የሚሆኑበትን ሁኔታ መስጠር ነው ዋና አላማው። የተለየ ነገር የለውም። ቦታ አግኝተዋል። ባህርዳርና ጎደር ላይ እነዚህን ፍሌቶች ለመገንባት የሚያስችል ቦታ ቦታ ገና ነው። የጋራ ኮሚቴ ያዋቅራል። እንደነገርኩሽ የአራትዮሽ ስምምነት ነው ደረስ ነው አቢይ ኮሚቴና የቴክኒክ ኮሚቴ ያዋቅራል። ፕሮፖዛል አዘጋጅተን ለከተማ አስተዳደሩ ለመጠየቅ ዝግጅት ላይ ነው ያለው። በእርግጠኛነት ከተማ አስተዳደሩ ይህን ይፈቅዳል ብዬ አስባለሁ። ያው አላማው ሰናይ ስለሆነ የአማራ ክልል እንግዲህ ካገኘሁት አይቀር በጣም በተደጋጋሚ በትምህርት በኩል የትምህርት ጥራት ችግር፣ የትምህርት ቤቶች አለመሟላት፣ ትምህርት ቤቶቹ በጣም ዝቅተኛ ደረጃ ላይ የሚገኙ መሆን፣ እንደዚህ ያሉ ተደጋጋሚ ወቀሳዎች የሚቀርቡበት ክልል ነው። ምናልባት አዲስ ነገር ለመስራት እነዚህ ነገሮች ለመስራት የታቀደ ለማስተካከል የታሰበ ነገር አለ። ትክክል ነው እንዳልችው፣ ለነገሩ አማራ ክልል ምናልባት ጎልቶ ይሆናል እንጂ ሁሉም አካባቢዎች ይሄ ችግር አለ። በማህበራዊ ሚዲያም በተለያዩ ሚዲያዎችን ይሄ ሲገለጽ፣ ያው አንችም እንደገለጽሽው የሚታወቅ ነው እና ይህንን ለማስተካከል ክልሉም ሌሎች በጎ አድራጊ የሆኑ ግለሰቦችን፣ ማህበራትን እየተንቀሳቀሱ ነው ያሉት። ክልሉም በጀት መድቦ በተለይ ደረጃቸውን ያልጠበቁት ሴቶችን ለመቀየር እንቅስቃሴ እያደረጉ እንዳሉ ነው። ከትምህርት ቢሮ እኔ በቅርበት የማውቀው ሌሎቹም ባለሀብቶች አዲስ አበባን በየቦታው የሚገኙ ይህንን ለመደገፍና ለመለወጥ ተነሳሽነቱ እንዳላቸው በቅርበት አይቻለሁ። እና ትክክል ነው ትምህርት እንደምታውቂው በተለይ አጠቃላይ ትምህርት በመንግስት ብቻ የሚሸፈን አይደለም። በመርህም ደረጃ የየአካባቢው ማህበረሰብ የየአካባቢው ወረዳ ነው። በተለይ አጠቃላይ ትምህርት አንደኛ ደረጃ በተለይ እና ሁለተኛ ደረጃን ማሟላት ያለበት ከመንግስት ብቻ የሚቻል አይደለም። ያም ሆኖ ግን ጥረት አለ። አሁን የተሻለ ነገር ይሆናል ብዬ እነዚህ ሁለቱ የአዳሪ ትምህርት ቤቶች የሚሰጡት የተለየ ወይም የሚያበረክቱት ጥቅም ምን ያህል ይሆናል በአስተዋጽኦ? ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁኝ። የተሻለ አቅም ያላቸው የተሻሉ ተማሪዎችን መርጦ በተሻለ መንገድ በማሰልጠን የተሻለ ለክልሉም ለሀገርም የሚጠቅሙበትን መንገድ ማመቻቸት ነው። ይሄ በሌላውም ዓለም የተለመደ አሰራር ነው እና ጠቀሜታ አለው ብዬ አስባለሁኝ። እኛ ጋ ቅድም አንቺም እንዳነሳሽው የትምህርት ጥራት ከፍተኛ ችግር ነው። በተለይ ደግሞ የተሻለ አቅም ያላቸውን ተማሪዎች ለይቶ እንደ አቅማቸው እንደ ችሎታቸው ትምህርት የሚሰጥበት መንገድ በጣም ደካማ ነው። በሌላው ዓለም ይሄ ስፔሻል ኒድስ ኤጁኬሽን የሚባለው በጣም የተለመደ ነው እና እኛ ገር ይሄ የለም። ስለዚህ እኔ በእነዚህ ትምህርት ቤቶች ልጆች ተመርጠው መማራቸው በተለይ በሳይንሱ መስክ፣ በኢንጂነሪንግ መስክ ያለውን የሀገሪቱን ጉድለት፣ የክልሉን ጉድለት ያሟላሉ ብዬ አስባለሁ። ጠቀሜታው ጎላ ነው። በጣም አመሰግናለሁ ዶክተር ንጉሴ ለሰጡን ማብራሪያ። መልካም እድል አመሰግናለሁ። ሲሆነ እኔም እግዜር ይስጥልኝ ለዚህ ከለመጠይቅ እንግዲህ ሰለሞን፣ እንደሰማኸው ዶክተር ንጉሴ የምትኩ ስምምነት ላይ ደርሰናል። ምክንያቱም በጣም አስፈላጊ ነገር ስለሆነ ነው ያሉት። አስተባባሪዎቹን አነጋግራቸዋለሁ እራሳቸውን ከማስተዋወቅ ነው የሚጀምሩት። በጣም አመሰግናለሁ ሲሆን ስሜ ዶክተር ሙሉነ አበበ ይመር ነው። የህጻናት የልብ ሕክምና ስፔሻሊስት ነኝ። የምኖረው ሳክራሜንቶ ካሊፎርኒያ ነው። በጣም አመሰግናለሁ። አቶ አብዩ ከበደ የዚህ ፕሮጀክት ህዝብ ግንኙነት ናቸው። እስቲ እርሶም ራሱትን ያስተዋውቁልን። እሺ፣ በሙያዬ የውሃ መሀንዲስ ነኝ። አሁን ደግሞ በባፍሎ ኒውዮርክ ነው የምኖረው። ዶክተር ይሁን እርሶም፣ እንዲያውም ዶክተር ይሁን ከዚህ ቀደም በግሎባል ኮሊሽን የእምቦጭን አረም ለማስወገድ በተሰራው ፕሮጀክት ውስጥ እንደነበሩ አስታውሳለሁ። ና እስቲ እራሱትን ያስተዋውቁልን። አመሰግናለሁ። ሲሆን ይሁን ድሌ ይባላለሁ በሙያዬ ሃይድሮሎጂስት ነኝ። እዚህ ቴክሳስ ኤ ኤንድ ኤም ዩኒቨርሲቲ ውስጥ ሪሰርች ሳይንቲስቱ ነው የማገለግለው። የምኖረውም ኮሌጅ ስቴሽን ቴክሳስ የሚባል ቦታ ነው እና እንዳልሽውም ግሎባል ኮሊሽን ፎር ሌክ ጣና ላይም የሳይንስ ቲም ውስጥ አገለግላለሁ በጣም አመሰግናለሁ ሶስታችሁም እንግዲህ ሶስት በውጭ ሀገር የምትገኙ ምሁራን ናችሁ አሁን ደግሞ ኢትዮጵያ የሚገኙ ማህበረሰቦችን ለማገዝ ና ለመደገፍ ወንፈል የሚል መጠሪያ ያለው ግብረሰናይ ድርጅት ነው አቋቁማችሁ ለመንቀሳቀስ ያሰባችሁት ና መጀመሪያ እንደውም እኔ ወንፈል ምንድን ነው እንዴት ተቋቋመ ምን ለማድረግ ነው የተቋቋመው ከሚለውን እነሳ ና እስቲ ዶክተር ሙሉነህ እሱን ያብራሩልን ወንፈል እንግዲህ የተቋቋመው በሁለት አስራ ስምንት ዓመተ ምህረት የተመዘገበውን በካሊፎርኒያ በፋይቭ ኦ ዋን ሲ ትሪ ወይም ደግሞ እንደ ምግባረ ሰናይ ነን ፕሮፊት ሆኖ የተመዘገበ ድርጅት ነው። ለትርፍ ያልተቋቋመ ማለት ነው። ለትርፍ ያልተቋቋመ የግብረ ሰናይ ድርጅት ነው። አገልግሎት የሚሰጠውም ሜንሊ ፎከስ አድርጎ የአማራው ማህበረሰብ ላይ የልማት ስራዎችን ሰብአዊ ጉዳዮች ላይ በተለይ ደግሞ በትምህርትና በጤና ላይ ትኩረት ሰጥቶ እንዲሰራ የተቋቋመ ድርጅት ነው ይህንን የትምህርት ቤቱን ፕሮጀክት እቅድ ከመንደፉ በፊት የሰራው ስራ አለ ከዚህ በፊት የሰራቸው እንዲሁም ከትምህርት ጋር በተያያዘ የተንቀሳቀሱባቸው ነገሮች አሉ አንደኛው ፕሮጀክት የሰራ ነው አስራ ሁለተኛ ክፍል የላቀ ውጤት ያመጡ ተማሪዎችን ለውጭ ሀገር ውድድር የሚያበቃቸውን ፈተና እንዲፈተኑ ተማሪዎቹን በመፈለግ ክልል ውስጥ የነበሩትን ስን ለነሱ ለዛ የሚሆን ማቴሪያል በማቅረብ እና እነሱ በማስመዝገብ ፈተናውን እንዲፈተኑ ዝግጅት አድርጎ ለአንዳንዶቹ የተወሰኑ የወሰዱ አሉ። የተወሰኑት ደግሞ ገና ፈተናውን ለመፈተን እየተዘጋጁ ያሉበት ሁኔታ ነው ያለው። ሌላ ደግሞ ፕሮጀክት ነድፈን ክልል ውስጥ ያለውን አሁንም በዚህ በትምህርት ዙሪያ ያለውን ለኋላ የመቅረት እንትን ለመቅረፍና ተማሪዎችን ደግሞ ለማበረታታት ደግሞ ወደፊት መሪ የሚሆኑ የማህበረሰቡ መሪ ሊሆኑ የሚችሉ ተማሪዎች ለመፍጠር እዛው በሚማሩበት ዩኒቨርሲቲ የላቀ ውጤት ያላቸውን ተማሪዎች ስኮላርሽፕ ለመስጠት ወይም ደግሞ የኪስ ገንዘብ በየወሩ ለመስጠት ፕሮጀክት ነድፈን እሱንም ከሚቀጥለው አመት ጀምሮ የሰራበት ገንዘቡን ኦልሬዲ ፈንድሬዝ አድርገን የኪውር አድርገን እየተንቀሳቀስን ያለንበት ሁኔታ ነው። ይህንን ከአማራ ዩኒቨርሲቲዎች ፎረም ጋር በመተባበር ለማድረግ እየሰራን ያለንበት ሁኔታ ነው ያለው። ስለዚህ አሁን ከዚህ በተጨማሪ ነው እዛው የአዳሪ ትምህርት ቤቶችን ለመገንባት ያሰባችሁት። እስቲ ለሌሎችም ተወያዮች እድሉን ለመስጠት አቶ አብዩ እነዚህ የአዳሪ ትምህርት ቤቶች ለምን አላማ ነው እንዲቋቋሙ ያሰባችሁት እና የፈለጋችሁት? እንደሚታወቀው እንግዲህ ይሄን ፕሮጀክት ከማሰባችን በፊት አሁን በሀገራችን የተገኘውን አንጻራዊ ለውጥ በማየት ሕብረተሰባችን ምን ሊያደርግ ይችላል ብለን አንዳንድ ጥናቶችን አድርገን ነበረ። መጨረሻ ላይ አዳሪ ትምህርት ቤት አስፈላጊ እንደሆነ አምነንበታል። ይሄም ዋና ምክንያት ምንድን ነው? በክልሉ በአሁኑ ሰዓት እየሰራ ያለ አዳሪ ትምህርት ቤት የለም። እንደሚታወቀው በአማራ ክልል ብዙ ወጣቶች ረዥም ሰዓት ስንቅ ተሸክመው እየተጓዙ ትምህርት ቤት የሚያገኙበት ሁኔታ ስላለ እሱን የበኩላችንን አስተዋጽኦ ለማድረግ በማሰብና ከዚህም በተጨማሪ በትምህርታቸው ጥሩ ውጤት የሚያስመዘግቡ ልጆችን ሰብስቦ አንድ ላይ አድርጎ ሰዓታቸውን በአግባቡ የሚጠቀሙበትን እንደዚሁም ቤተ መጻሕፍትን በአግባቡ የሚያገኙበትን እድል ለማመቻቸት በማሰብ ነው። ይህንን ነው እንግዲህ እንደ ዓላማ አድርገን አዳሪ ትምህርት ቤት ከተቻለ እንግዲህ በአማራ ክልል ዋና ዋና በሚባሉ ከተሞች ለማድረግ አስበን ነበር። መሬት ላይ ሂደን ካጠናን በኋላ የተጀመሩ አንዳንድ ፕሮጀክቶች ስላሉ በአማራ ክልል የሚገኙ ዋና ዋና ከተሞች አራት ከተሞችን አይተን ነበረ። ከአራቱ ሁለቱ ፕሮጀክት ስላለባቸው የቀሩት ደግሞ ባህር ዳርና ጎንደር ላይ ትኩረት አድርገን እንሰራለን እና አዳሪ ትምህርት ቤት ዘርፈ ብዙ ጥቅሞች ነው የሚኖሩት። ይሄንን በማሰብ አስፈላጊውን ጥናት ከክልሉ መንግሥት ጋርም እንደዚሁ ከባለ ሀብቶችም አስፈላጊ ከሆኑ ከሌሎች ባለድርሻ አካላቶች ጋር ተነጋግረን የወሰን ነው ነው የሚሆነው። እንዴት ተሰባሰባችሁ? እንዴት ሀሳቡ መጣላችሁ? ዶክተር ይሆነ ታንኪ ሲሆን ግን ይሄ እንግዲህ ምንድን ነው እንደው ወደ ኋላ መለስ ብዬ አንዳንድ ዳታዎችን ባቀርብልሽ መረጃዎችን አማራ ክልል የትምህርት ስርጭቱ በጣም ዝቅተኛ ነው። የሴቶች የትምህርት ከሀይ ስኩል በላይ የተማሩ ሴቶች ቁጥር አምስት ነጥብ አራት ፐርሰንት ነው። ወንዶች ደግሞ ሰባት ነጥብ አምስት ፐርሰንት ነው። ወደ ሀይ ስኩል የሚገቡ ተማሪዎች ሀያ ፐርሰንት ብቻ ናቸው። እንደገና ደግሞ የተማሪዎችንና የአስተማሪዎችን ቁጥር ስታይ ከሰላሳ ሁለት እስከ ሰላሳ አምስት ተማሪዎች ናቸው አንድ መምህር የሚመደብላቸው። በዓለም ላይ ያለውን ዳሳም ስታዩ በጣም ትንሽ ነው። ያከበሪ ዓለም ላይ ወደ ሀያ ተማሪዎች ናቸው በአንድ መምህር የሚማሩ እና የአማራ ክልል ላይ ያለው የትምህርት ሁኔታ በጣም አሳሳቢ ስለሆነ እና ያሉ መረጃዎችን ካየን በኋላ መሰል ሰዎች መነጋገር ጀመርን። ብዙዎቻችን ደግሞ ኦልሬዲ ወንፈል ላይ የነበርን ስለነበርን ይህን ነገር ለምን አንድ የወንፈል ፕሮጀክት አናደርገውም በሚል ተወያየንና እንግዲህ ፕሮጀክት ቀረጽን። ኦልሬዲ ፕሮጀክት ዶክመንቴሽን አዘጋጅተናል፣ ስትራቴጂዎችን ቀጠናል። ያንን ይዘን እንግዲህ ወደ ክልሉ መንግስት ሄድን። የክልሉ መንግስት ደግሞ ይሄ ሀሳብ ኦልሬዲ እነሱ ጋም የነበረ ሀሳብ እንደሆነ ነገሩን እና የስምምነት ሰነድ ተፈራርመን ወደፊት ይዘ ነው ሄድ ማለት ነው። ዶክተር ሙሉነህ እነዚህን ሁለት ትምህርት ቤቶች ለመገንባት ጥናቱን ስታጠኑ ምን ያህል ገንዘብ ይፈጃል፣ ትምህርት ቤቶቹ ምንድን ነው ቁመናቸው፣ ምን ያህል ተማሪዎችን ይይዛሉ፣ የትስ ይሆናሉ የሚሉ ጥናቶችን አብራችሁ አጥንታችኋል ወይስ ገና ሀሳብ ነው? ሁለት ትምህርት ቤቶች እዚህ ቦታ ላይ እንገነባለን የሚል ሀሳብ ነው ያላችሁ ወይስ ዝርዝር ጥናት አላችሁ? ይሄ የአዳሪ ትምህርት ቤቶች ሀሳቡ ሲመጣ ሌሎች አንድ ክልሉ ላይ የተሰራ ፕሮጀክት አለ። ደሴ ከተማ ላይ የተሰራ የአዳሪ ትምህርት ቤት አለ። ምን ያህል ወሰደ፣ ምን ያህል ተማሪዎች ይቀበላልና የሚለውን ነገር ሁሉ አስበንበት ነበር። ይበልጥ ደግሞ ከክልሉ ትምህርት ቢሮ ጋር በነበረን ግንኙነት እና ከአልማ ጋር በነበረን ግንኙነት ከኛ ተወክሎ የሄደው አቶ አብዩ ነበር። እዛ በረው ቆይታ ከክልሉም ፍላጎት በመነሳት እነዚህ ቦታዎች ተመርጠዋል። እንግዲህ አጠቃላይ ወደ አራት መቶ ተማሪ በአንዴ የሚቀበል ነው የሚሆነው ቦርዲንግ ስኩሉ። እና ግንባታው የሚወስደው ገንዘብ ኢስቲሜትም የተደረገው ከዚሁ ከደሴው ልምድ የተወሰደ ነው። አዳሪ ትምህርት ቤቱ ግንባታ የግምት በጀት ይወጣለት ማለት ነው እና የተወሰደ ኮንቲንጀንሲ ፕላንም ተይዞ ማለት ነው እና መጠባበቂያ ተይዞ ታሳቢ በማድረግ ነው እንግዲህ አዳሪ ትምህርት ቤቱ መኖሪያ ቦታ ይኖረዋል፣ መማሪያ ክፍሎች ይኖሩታል፣ ላቦራቶሪ ይኖረዋል፣ ላይብረሪ ይኖረዋል፣ ዘመናዊ የሆነ የስፖርት ሜዳዎችም ይኖሩታል። እና ሙሉ የሆነ አገልግሎት ሊሰጥ የሚችል አይነት ትምህርት ቤት እንዲገነባ ነው ፍላጎታችን እና ለክልሉም እና ለኢትዮጵያም የጥራት ማሳያ መሆን የሚችል ተማሪዎቹ በሚመረቁበት ጊዜ ከሀይ ስኩል በሚወጡበት ጊዜ የትም አለም ሄደው ተወዳድረው ማለፍ የሚችሉ ብቃት ያላቸው ተማሪዎች እንዲሆኑ የሚያስችል አይነት ደረጃ እንዲኖረው ነው ፍላጎታችን። አቶ አብዩ፣ እነዚህ ትምህርት ቤቶች እንግዲህ መቶ ሚሊየን ብር አካባቢ እንደሆነ ከተፈራረማችሁት የመግባቢያ ሰነድ ላይ ለመረዳት ችያለሁ። ይሄ ከሆነ ከየትስ ነው ገንዘቡን ለማምጣት ያሰባችሁት? መነሻችን በክልሉ የሚገኝ በደስ የሚገኘው የአዳሪ ትምህርት ቤት ነው። በአንድ በክልሉ ባለሀብት ተገንብቶ አሁን በሚቀጥለው ዓመት ተማሪዎቹን ለመቀበል ዝግጅት ላይ ነው። በእሱ ነው እንግዲህ ኢትዮጵያ በነበርንበት ሰዓት የምናገኛቸውን መረጃዎችን የገንዘብ አጠቃቀሙን እና የወሰደውን ገንዘብ መጠን አይተን እኛ ደግሞ ፕሮጀክቱን የምንሰራበትን ጊዜ ገደብ አይተን እንደተባለው በአገሪቷ ባለው ገበያ የሚጨምርበት ሁኔታ ሊኖር ይችላል ብለን እያንዳንዱን ትምህርት ቤት በሀምሳ ሚሊዮን ብር ይወስዳል ብለን ነው እንግዲህ በጀቱን የያዝ ነው። ከዚህ በተጨማሪ በሂደት የምናያቸው ነገሮች ይኖራሉ። ከዚህም ሊጨምርም ሊቀንስም ይችላል። ይሄን ለማድረግ እንግዲህ ገንዘቡን የተለያዩ የገንዘብ ማሰባሰቢያ ክንውኖችን ነድፈናል። አብረውን የሚሰሩ አጋር ድርጅቶች አሉ። ወንፈል በአሜሪካ ያለውን በኢትዮጵያውያን ያስተባብራል። በሀገር ውስጥ ደግሞ በአማራ ክልል ውስጥ የሚገኙ አስር ዩኒቨርሲቲዎችን አካቶ የያዘ የዩኒቨርሲቲዎች ፎረም አለ። ከእነሱም እንደዚሁ የገንዘብን የሙያ እርዳታም እናገኛለን። አማራ ልማት ማህበርም እንደዚሁ ተመሳሳይ ነገር ያደርጋል። የክልሉ ትምህርት ቢሮ መሬቱን ከማመቻቸት አልፎ ምናልባት የሚመረጡ ቦታዎች የሚያስነሷቸው ግለሰቦች ወይም ድርጅቶች ካሉ ካሳውንም ኃላፊነትን ይወስዳል። ዞሮ ዞሮ በእነዚህ መልኩ ነው የምንንቀሳቀሰው። ወደ ዲያስፖራ ወይ ደግሞ ወደ ራሳችን ኮሚኒቲ ስንመጣ ኢትዮጵያውያን ለዚህ በጎ አስተዋጽኦ ያደርጋሉ ብለን በማሰብ የነደፍናቸው የገንዘብ ማሰባሰቢያ ሂደቶች አሉ። በሀገር ቤት እንግዲህ ራሱን የቻለ በሀገር አቀፍ ደረጃ ትልቅ የሚባል ቴሌቶን ለማዘጋጀት እነዚሁም ባለድርሻ አካላት አብረን እየሰራንበት ነው ያለ ነው። ከዚህም አልፎ በሀገር ውስጥ የሚገኙ ባለሀብቶች እኛም ኢትዮጵያ በነበርንበት ሰዓት ላይ የተወሰኑትን አግኝተን እንደዚሁ ስለ ፕሮጀክቱ ገለጽ አድርገን በጣም ትልቅ መነሳሳትና መበረታታት አይተናል እና ትልቅ ብርም ነው ብለንም አናስብም። ወደ ውጭ ሀገር ኢትዮጵያውያን ስንመጣም እንደተባለው አምስት ስድስት የተለያዩ ፕሮጀክቶችን የገንዘብ ማሰባሰቢያ ሂደቶችን ነድፈናል። በዛ መልኩ ነው የምንንቀሳቀሰው። የእኛ ብቻ ወይም ደግሞ የአልማ ብቻ ወይም ደግሞ የአማራ ዩኒቨርስቲዎች ብቻ ኃላፊነት ሳይሆን ሁላችንም በጥምረት ተረባርበን በገንዘብም በሙያም በእውቀትም ራሳችንን አሰባስበን እናቀናሽተን ለህብረተሰባችን አስተዋጽኦ ለማድረግ እየተዘጋጀን ያለንበት ሁኔታ ነው ያለው። ለውጭ ሀገር ወደሚኖሩ ኢትዮጵያውያን እንግዲህ በሚቀጥለው ፌብርዋሪ ስክስቲን ፕሮጀክቱን ላውንች እናደርጋለን ወይም እናስተዋውቃለን። በዛን ሰዓት ላይ ምን አይነት ፕሮፖዛል እንዳለን እና ምን አይነት የገንዘብ ስብስብ ክንውኖች እንዳሉ በጥልቀት ለህዝብ የምናስተዋውቅ ይሆናል። ዶክተር ይሁን መቼ ነው ይህን ፕሮጀክት ተግባራዊ የምታደርጉት? ጥሩ ምንድን ነው ያሰብነው፣ ፈንድሬዚንጉን ኤኒታይም እንጀምራለን። ፕረስ ሪሊዝን ካደረግን በኋላ አምሳ ፐርሰንት ፈንድ እንደሰበሰብን ወደ ስራ እንገባለን ብለን ነው ያቀድ ነው። ፕሮጀክቱ በሶስት አመት ውስጥ መጠናቀቅ አለበት ብለን እቅድ ይዛ። ዶክተር ሙሉነህ እንግዲህ የፕሮጀክቱ አስተባባሪ ምኖትና፣ በአቅዳችሁት ጊዜ ገንብታችሁ ከጨረሳችሁ ለትምህርት ቤቶች ነው የምታስረክቡት ወይስ በቀጣይ የምትከታተሉት ነገር ይኖራል? ምክንያቱም ኢትዮጵያ ውስጥ አንዳንድ ጊዜ ግንባታዎች ከተከናወኑ በኋላ አካሄዳቸው፣ አሰራራቸው፣ ጥራቱ ሲበላሽ ይታያል። ትከታተሉት አላችሁ? እሱን ስ የተመለከተ ፕሮጀክት ነድፋችኋል፣ አብራችሁ አያይዛችሁ? ጥሩ ፖይንት ነው ያነሳሽው። እንግዲህ ዋና ባለቤት እዛ ቦታው ላይ ክልሉ ላይ የሚኖረው ማህበረሰብ ነው የሚሆነው። ግን ፕሮጀክቱ ካለቀ በኋላ ህንፃዎቹ ተገንብተው በሚያልቁበት ጊዜ በማስተዳደር የሚለው የትምህርት ቢሮው ነው እና የትምህርት ቢሮው የትምህርት ቤቶቹን ኳሊቲ ስታንዳርዳቸውን የህንፃዎቹን ሁሉንም ነገር የመከታተል እና ኳሊቲውን የጠበቀ እንዲሆን የማድረግ ስልጣን ይኖረዋል የቴክኒክ ባለሙያዎችም እንደዚሁ አማካሪዎች ይኖሩታል። እዛ የሚቋቋመው አብይ ኮሚቴ ይህንን የሚያሰራው አብይ ኮሚቴ የቴክኒክ ባለሙያ የሚያማክር እንትን ይኖረዋል እና ወደፊት እንግዲህ ህንጻው አልቆ ስራ ላይ በሚል እንትን በሚልበት ጊዜ ደግሞ ነገሩ ክፍት ነው። ጥናቶች ታይቶ ፊዚቢሊቲው ታይቶ በምን መልኩ ትምህርት ቤቶቹ ቢተዳደሩ ይሻላል ህዝቡን በተሻለ መልኩ ሊያስተዳድሩ የሚችሉት እንዴት ነው የሚለው ነገር በደንብ እንትን ከተባለ በኋላ ወደፊት የሚወሰንም ይሆናል። እንግዲህ የተነሳችሁበት ዓላማ በጎ ስለሆነ አዳሪ ትምህርት ቤቶችን ገንብቶ ለማህበረሰብ ማስረከብ የሚል መልካም እድል እንመኛለን። ወደፊት ደግሞ በድጋሚ የምንደርሳችሁ ምን አከናወናችሁ ብለን መልሰን እናገኛችኋለን። ለዛሬ በጣም እናመሰግናለን። በአሜሪካ ድምጽ ስም እናመሰግናለን ሲሆን እንግዶችንም አንችንም ላመስግን። በጣም ቆንጆ ውይይት ነው፣ በጣም ቆንጆ ሀሳብ ነው የተነሳው። ተግባራዊ የሚሆን ይመስላል፣ በወሬ የሚቀር አይመስልም እና በተለይ ደግሞ በአሁኑ ጊዜ በየአቅጣጫው ያሉ በዲያስፖራ ያሉ ኢትዮጵያውያን በተለያዩ መንገዶች በተለያዩ መስኮች ህዝባቸውንና ሀገራቸውን ለመርዳትና ለመጥቀም እየተረባረቡ ያሉባቸው ብዙ መንገዶች እንዳሉ እያየን ነው። እንግዲህ የእነሱንም አርአያ ሌሎችም ይከተላሉ ብለን ተስፋ እናደርጋለን። አመሰግናለሁ። አንችንም፣ ሰለሞን፣ አመሰግናለሁ። እንግዲህ በመደምደሚያው በማጠቃለያውም እንደሰማኸው እንደዚህ ያለ በጎ ተግባር መልካም እድል ነው የሚባለው። መልካም እድል ብለናቸዋል። ሌሎችም አካባቢዎች እንደዚህ በውጭ ያሉ ኢትዮጵያውያን እንዳልከው በእንደዚህ አይነት የበጎ ተግባር ላይ ተሰማርተው ማህበረሰቡን ወደሚጠቅም ስራ ቢያደሉ እና ቢያመዝኑ በጣም ጥሩ አገርን የሚቀይር ነገር ይሰራሉ ብለን እናምናለን። ትክክል። መልካም ነገር የናፈቀው ብዙ ያለ ይመስላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ነው የምንገኘው እያስተናገድናችሁ ያለ ያለነው ጽዮን ግርማና እኔም ሰሎሞን ባተነን በሙዚቃ እንሸጋገር ወደ ተከታዩ ዝግጅት። መልካም ሰለሞን። የህልሜ ጓደኛ ትመጣለህ፣ ዛሬ በጊዜ ልተኛ። ሄለን በርሄ። የዩናይትድ ስቴትስ መንግሥት መዘጋት ምንድን ነው? ለምን? የዩናይትድ ስቴትስ መንግሥት ባጋጠመው የፖለቲካ መፋጠጥና በዚህ ዘመን በጀት መንጠፍ ምክንያት ለ35 ቀናት ከተዘጋ በኋላ ባለፈው አርብ ምሽት ተከፍቷል። ለመሆኑ የዚህ መንግሥት የመዝጋት አባዜ ለዩናይትድ ስቴትስ ምንድን ነው ለምን የዩናይትድ ስቴትስ ፈሊጥስ ሆነ? ጥቅምና ጉዳት ይኖረው ይሆን? የመዘጋቱን ዳራ ይዘትና መዘዝ በተከታዩ ዘገባ ያካተተው ሰለሞን አባተ ለግምገማ የኦሃዮ ዩኒቨርሲቲውን የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉን ጋብዟል። ወደ ዘገባው። እነዚህ ሰዎች ተናንቀዋል፣ ተፋጠዋል፣ ግብ ግብ ላይ ናቸው። ለፕሬዚደንት ዶናልድ ትራምፕ ይህ በሜክሲኮና በዩናይትድ ስቴትስ ወሰን ላይ የግንብ አጥር የማቆም ጉዳይ የምረጡኝ ዘመቻቸው አማካይ ቃል ነበር። ግንቡን አቆማለሁ ያሉ ጊዜ ከደጋፊዎቻቸው ይወጣ የነበረው ጩኸት ልክ አልነበረውም። ይገንባ፣ ይገንባ፣ ይገንባ! ራሳቸው ትራምፕም የተቀላቀሉበት ጩኸት ነበር። ይህ ሐሳብ ግን ለዲሞክራቶቹና ከራሳቸው ሪፐብሊካን ፓርቲም ለብዙዎቹ የሚመች ወይም የሚጥም አልነበርም። ባለፉት ሁለት ዓመታት ሪፐብሊካን ፓርቲው የሕዝብ ተወካዮች ምክር ቤቱን ሁለቱንም ክንፎች የሕግ መምሪያውንም የሕግ መወሰኛውንም ተቆጣጥሮ ነበር ያኔ ዛሬ ትንቅንቅ ውስጥ የገቡበትን ግንቡን የማቆም በጀት ማጸደቅ በቻሉ ነበር። አሁን በጀት አጽዳቂውን የሕግ መምሪያ የተቆጣጠሩት ዲሞክራቶቹ ናቸው። የሕግ መወሰኛ ምክር ቤቱ የህዳጣኑ መሪ ሴናተር ቻክ ሹመር ዴሞክራት ምርጫ መዘዝ አለው፣ የአሜሪካ ሕዝብ ድምፅ ነው ሲሉ ለፕሬዝደንቱ ማስታወሻ ቢጤ ለማሰማት ሞክረዋል በቅርቡ አገር ማስተዳደር እንዲህ አይደለም። ቡጢ ጨብጠህ ጠረጴዛ እየደበደብክ፣ እኔ ያልኩት ካልሆነ እያልክ ለሚሊዮኖች መጎዳት ምክንያት መሆን አይደለም። ሕገ መንግሥቱ እንዲህ አይደለም። ምርጫዎች መዘዝ እንዳላቸው ይታወቃል። ሬፐብሊካኑ የሕግ መምሪያውንም የሕግ መወሰኛውንም ተቆጣጥረው በነበሩበት ጊዜ እንኳ ፕሬዚዳንቱ ይህንን ግንብ የማቆም ሐሳባቸውን ማጸደቅ አልቻሉም። ምክንያቱም መጥፎ ሐሳብ መሆኑን እንደራሴዎቹ ያውቁ ስለነበረ ነው። አሁን ታዲያ ምንም እንኳ ፕሬዝዳንቱ ባለፈው ምርጫ የሕዝብ ይሁንታ ተነፍገው የተወካዮች ምክር ቤቱን ከእንግዲህ ባይቆጣጠሩትም መንግሥቱን ዘግተውታል። መንግሥቱ በሀገሪቱ ታሪክ ታይቶ ለማይታወቅ ሰላሳ አምስት ቀናት ተዘግቶ ከስምንት መቶ ሺህ በላይ የሚሆኑ ሠራተኞቹ አንድም ያለ ክፍያ ከሥራ ውጭ እንዲሆኑ አንድም ሳይከፈላቸው እየሠሩ እንዲቆዩ ሆነ። በርግጥ በ35ተኛው ቀን ፕሬዝደንቱ ባወጡትና ያ መዘጋት ለጊዜው እንዲቋረጥ ባደረጉበት ውሳኔ ለሁሉም ሠራተኛ የተዘለሉ ሁለት ደሞዞቹ እንዲከፈል አዘው፣ ክፍያዎቹ እየተፈጸሙ ናቸው። ይሁን እንጂ ትንቅንቁ ገና አላበቃም። መንግሥቱ የተከፈተው ለድርድሮች ዕድል ለመስጠት ሲባል ለሦስት ሳምንታት ብቻ ነበር። መንግሥቱን እስከ ፊታችን የካቲት ስምንት የሚያቆየው በጀት በሁለቱም ፓርቲዎች እንደራሴዎች ጸድቆ ነው የተከፈተው። መንግሥት በከፊል የተዘጋው ሀገሪቱ ገንዘብ አታ አይደለም ለግንቡ ማቆሚያ የሚውል የአምስት ነጥብ ሰባት ቢሊዮን ዶላር ካላካተተ የምትልኩልኝን ማንኛውንም በጀት አልቀበልም ሲሉ ፕሬዚደንቱ የዓመቱን በጀት ውድቅ በማድረጋቸው እንጂ ያኔ ታሕሳስ 13 ላይ ያለፈው ዓመት በጀት ሲነጥፍ መንግሥቱ በከፊል ተዘጋ። ምንም እንኳ በዝጉ ዘመን ፕሬዚደንቱ ብዙ የመደራደሪያ ጥያቄዎችን ቢያነሱም አዲሲቱ የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ዴሞክራት አንድም መንግሥቱን ሳትከፍት አንነጋገርም አሏቸው። በሌላ በኩል ደግሞ ፕሬዚደንቱ ባለፈው ጥር ሃያ አንድ ለተወካዮች ምክር ቤቱ ጥምር ጉባኤና ለሕዝባቸውም ሊያደርጉ ይጠበቁ ለነበሩት ዓመታዊ ንግግር ፔሎሲ ግብዣ አልክም አሉና ቁርጠኛ አቋም ያዙ። በሌላም በኩል የሀገሪቱ የአየር ትራፊክና ሌሎችም እንቅስቃሴዎቿ ቀስ በቀስ እየተሽመደመዱ መደመዱ በመምጣታቸው ከደሞዝ እስከ ደሞዝ የሚኖረውም አሜሪካዊ የመንግሥት ሠራተኛ እሮሮና ጩኸት እያየለ በመምጣቱ ከደሞዝ መቆም ጋር ተያይዞም ተዛማች የሆኑ መዘዞችና እክሎች በሌሎችም ትናንሽ ንግዶችና መሠረታዊ የሆኑ የጤና የትራንስፖርትና ሌሎችም አገልግሎቶች ላይ አሳሳቢ እየሆኑ የመጡ ችግሮች እየተገጠገጡና እየተደራረቡ በማየላቸው ፕሬዚደንት ትራምፕ መንግስቱን ለጊዜው ከፍተውታል። እስከ የካቲት ስምንት እንግዲህ የቀሩት አስራ ሁለት ቀናት ብቻ ቢሆኑም ሁለቱም ወገኖች ከአቋሞቻቸው ፍንክች ያሉ አይመስልም። ፕሬዚደንቱ አጥር አቆማለሁ፣ አምስት ነጥብ ሰባት ቢሊዮን ዶላር እፈልጋለሁ እንዳሉ ነው። የካቲት 8 ወይም ፌብሩዋሪ 15 ላይ ኮሚቴው ይመለሳል። ግንቡን ካላካተቱ የሚያቀርቡልኝም በማንበብ ጊዜን አላጠፋም። ምክንያቱም ጊዜን ማባከን ነው። ምክንያቱም ለሀገራችን ጸጥታና ደህንነት የሚሰራው ብቸኛ ነገር የግንብ አጥር ነው። አፈ ጉባኤቱ ደግሞ በሌሎች የወሰን ጥበቃ ዘዴዎች ላይ የሚውል ካልሆነ ስለ አጥር እንዳይታሰብ ብለዋል። በሕግ ውስጥ የግንብ ማሰሪያ ገንዘብ የሚባል ነገር አይኖርም። ይሁን እንጂ ቴክኖሎጂ፣ አንዳንድ የመሰረተ ልማት አውታሮች የሚያስፈልጓቸውን የመግቢያ ኬላዎች፣ አንዳንድ አካባቢዎችን በተመለከተ ሀሳብ ካላቸው እሺ በርከት ያሉ የመግቢያ ኬላዎች እንዲኖሩን እንፈልጋለን፣ መንገዶች እንዲኖሩን እንፈልጋለን። ይሄ የድርድሩ አካል ነው እና መጨረሻው ምን ይሆን? የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ብሩክ ኃይሉ ዘንድ ደወልኩና ይሄ ነገር ምን ይመስልዎታል አልኳቸው። ደግሞ ከሳምንት በኋላ ሌላ መዘጋት ውስጥ ልንገባ ይሆን? አቶ ሰለሞን የአሜሪካ መንግስት ይዘጋ፣ አሁን የመጀመሪያ ጊዜ አይደለም፣ አይደለም። ሮናልድ ሬጋን ጊዜያን ሁለቴ ተዘግተዋል። በክሊንተን ጊዜም ተዘግተዋል። ኦባማንም ሪፐብሊካኖች ሲቃወሙት ፕሬዚደንት ኦባማንም ለአስራ ሶስት ቀን ተዘግቶ ጉድ ተብሎ ነበረ። ግን የሚያሳየው ኦባማ እንኳን ተዘግቶ ሳይዘጋ ኮንግረስ ዶሚኔት ካደረጉት ሪፐብሊካኖች ጋር እጅ ለእጅ ተያይዞ ችግሩን ለመፍታት ይሰራ ነበር። ጥያቄ ለመመለስ ቢዘጋ አይደንቀኝም። ሰውየው ከአሁኑ ፕሬዝደንቱ እየፎከሩ ናቸው። በዚህ አቋማቸው ቀጥለውበታል። እሳቸው አንድ አጀንዳ ያላቸው ይህንን ግንብ ሜክሲኮ አሰራለ ብሎ የተነሱበትን አላማ ለሱ ገንዘብ ካልተመደበልኝ አሁንም መልሻ አዘጋለሁ ነው የሚሉት ሰላሳ አምስቱንም ቀን ፕሬዝደንቱ ራሳቸው ዘግተውት፣ ሰላሳ አምስት ቀን በኋላ ራሳቸው አንድ ብር ባጀት ሳይለቀቅላቸው ራሳቸው ፕሬዚደንቱ ሰክተው መልሰው ለመክፈት በቅተዋል። ትራምፕ ሌላው ያነሱት ጉዳይ ካልተዘጋም የአስቸኳይ ጊዜ አዋጅ በሀገሪቱ ላይ ደነግጋለሁ ነው ያሉትና በፕሬዚደንታዊ ስልጣናቸው ይሄንን ማድረግ ይችላሉ ወይ? አሁን በህግ ይህ ጥሩ ጥያቄ ነው። ወደዛም እንደሚሄዱ የዛቱ ነው። የፈራሩም ነው፣ የዛቱም ነው። በመርሆ መሰረት ይቻላል፣ ህገ መንግስቱ ይፈቅድላቸዋል። ነገር ግን ምን ጉዳዩ ሲመጣ ነው ናሽናል ኢመርጀንሲ የሚታወጀው ተብሎ ሲጠየቅ በአሜሪካ ታሪክ በጣም በጣት በሚቆጠሩ ሁኔታዎች ነው። ለምሳሌ እንበል አገሪቷ ጦርነቱ ስትገባ ከበድ ያለ የአገሪቷ ህልውና ላይ የሚደርስ ጥቃት ሲመጣና የመሳሰለው ላይ ፕሬዚደንቱ ናሽናል ኢመርጀንሲ ወይም መሬት መንቀጥቀጥ ወይ አንድ አይነት ትልቅ የተፈጥሮ ቀውስ ሲመጣ ህገ መንግስቱ መብት ይሰጠዋል። እሳቸው ግን ይህንን በአንድ ጉዳይ ላይ አንጠልጥሎ አሽከርከረው ማድረጋቸው ታይቶ የማይታወቅ ነው በአሜሪካ ታሪክ፣ እና ሁሉም እያወገዛቸው ነው። እና ማድረግ ይችላሉ ወይ? በደንብ ይችላሉ። የሚያግዳቸው ኃይል አለ ወይ? የለም። ላለፉት ሁለት አመት እንዳየነው ከማድረግ አይመለሱም እና ይሄ ነው እንደውም የአሜሪካን ፖለቲከኞችንም ህዝቡን የሚያስቆጣ ያሳሰ በነገራችን ላይ ዶክተር ብሮክ ዴሞክራቶቹ ቀደም ባሉ አመታት ይህንን የግንብ ሐሳብ ይደግፉ ነበር። እንደውም ከነሱ የመነጨ ሐሳብም ይመስለኛል። ለምንድን ነው አሁን ብድግ ብለው ሐሳባቸውን ቀይረው መቃወም የያዙት? ጥሩ ጥያቄ። ይሄ ነው እንግዲህ እኛ እንግዲህ ስናስበው ፓርቲ ሲባል ሁሉም አንድ ሞኖቶን፣ አንድ መልክ፣ አንድ ከለር፣ አንድ አስተሳሰብ፣ አንድ ምን ያለ ይመስላል። በእያንዳንዱ ፓርቲ ውስጥ ፋክሽኖች አሉ። አሁን ዲሞክራቶቹም ፕሮግሬሲቭ አሉ፣ ወደ ግራ ክንፍ ማለት ነው። ተራማጅ ሆኑ መለስ ያሉ ሴንትሪስት አሉ፣ እንደነ ሂለሪ ክሊንተን አይነቶቹ ወደ ቀኝነ ሴናተር ኤሊዛቤት ዋረን ወደ ግራ አክራሪነት የሚሄዱ ናቸው። እነ ኮሪ ቡከር ለውት ኒው ጀርሲ ዛሬ ለምሳሌ ፕሬዚደንትነት እንደሚሮጥ እንደሚወዳደር ተናግረዋል። እንደዚህ ወጣት እሳቷ በጣም እሳት የሆኑ ወጣቶችን ተመርቀ ኮንግረስ ገብተዋል። እንደነ ኮርቴዝ አይነቶቹ አሌካንድራ አይነቷ ከኒውዮርክ ሂስፓኒክ ዝርያ ናት። እንደገና ከዴትሮይት ሚሽገን የተመረጠችው እንደ ታሊብ እንደ ሷ አይነት ፕሮግሬሲቭ ተራማጆች አሉ፣ ሴንተሪስት አሉ፣ እንደገና ዶጋች፣ እንደገና ኮንሰርቫቲቭ ዲሞክራቶች ሁሉ አለ። ማለት ወደ ሪፐብሊካን ሞር የሚቀርቡ ናቸው፣ ግን ሪፐብሊካን ናቸው ማለት ያደግ እና እነሱ በሚገባ ለረዥም አመታት ይህን ሀሳብ አንጸባርቁ ቆይተዋል። እና ግድግዳ በመስራት ኢሊጋል የሆነውን ፍሎ ልበልህ እንደ ወንዝ የሚፈሰውን እየሰረገ እየሰረገ ወደ አሜሪካ የሚመጣውን በተለይ ከሴንትራል አሜሪካ ከጓተማላ፣ ሆንዱራስ እና ሳልቫዶር ሶስቱ ሀገሮች በተለይ ድሃት ከሆኑ ሀገር የመጡትን ለመገደብ እርግጥ አቋም ወስደው አድርገዋል። ነገር ግን የጠቅላላውን የዲሞክራቲክ ፓርቲ አይወክልም። ዲሞክራቲክ ፓርቲ ደግሞ አሸናፊ አሁን ለምሳሌ ጠንከር ያለው ራሷ ፔሎሲ ወደ ሴንተሩ ናል። ለዚህ ነው ስፒከር አድርገው ተባርጎ የመረጧል እና እያንዳንዱ ፓርቲ የራሱ ኮሄዚቭ ካራክተር አለው። እንዴት እንደሚቆም በምን በትምህርት፣ በጤና፣ በሴኪሪቲ፣ በኢንቴሊጀንስ ኢቨን አሁን ባልከው ግድግዳ በመስራት የመሳሰሉት አይተም በአይተም አጀንዳ በአጀንዳ ላይ ሁሉ የተለያየ አቋም ይኖራቸዋል እና ይሁን አንዳንዶቹ የኦባማ የጤና አክቱን ለምሳሌ ከዲሞክራት ሆኖ ጥቂቶቹ ወደ ቀኝ ያሉት አልደገፉትም ነበር። ለማስታወቅ ያህል ማለት ነው። እና ይሄ ግዑዝ የሆነ የሞተ ፓርቲ እንደ ሳዳጊ ሀገሮች እንደው ከሞላ ጎደል ሳይሆን በተለይ የምዕራቡ ዓለምና የአሜሪካው ፓርቲዎቹ ያው ሆነ ደም የሚሯሯጥበት ነው ፓርቲው ራሱ ይፈሳሉ ከጊዜው አጀንዳ ጋር ራሱን እያስተካከለ እያስተካከለ የሚሄዱ ኦርጋኒዝሞች ናቸው ለማለት ፕሬዚደንቱ እንዲያውም ከትናንት በስተያ ከሲቢኤስ የዜና አውታር ጋር ሲነጋገሩ ናንሲ ፔሎሲን ለህገወጥ የሰዎች ዝውውር ዴንታ የሌላት መጥፎና ግትር ሰው ሲሉ ጠርተዋቸዋል ትንቅንቁ እንደ ቀጠለ ነው መፋጠጡም ያው መፋጠጥ ነው ብዙ ሰው ግን የበረታ እጅግ የበረታ ስጋት ላይ ነው ፕሬዚደንቱ ከነገ በስቲያ ማክሰኞ ያንን በቀደም የዘለላቸውን ዓመታዊ ንግግራቸውን የተወካዮች ምክር ቤቱ ጥምር ጉባኤ ፊት ቀርበው ያደርጋሉ። ምን ይሉ ይሆን? ከትንታኔዎችና ከትችቶች ጋር በቀጥታ እናስተላልፍላችኋለን አት ቪኦኤ አምሃሪክ ላይ በፌስቡክ ላይቭ አዲስ አበባ ላይ ከሌሊቱ ዐሥር ሰዓት አካባቢ ጀምሮ ጠብቁ። ሰለሞን፣ እንግዲህ ምን ማለት ነው የሚለውን መረጃን የሚሰጥ ነው ለአድማጮቻችን። ዶክተር ብሩክን እናመሰግናለን። ሁሌም የእሁድ ፕሮግራማችን እንደውም ተሳታፊ ናቸው፣ በጣም ተሳታፊ ናቸው እና ሰሞኑንም ደግሞ ይሄው የዚህ የመንግስት መዘጋት ጉዳይና የፖለቲካው ፍጥጫ ገና አላበቃለትም እንደምታውቂው ሲሆን እየቀጠለ ነው ያለው ንግግሩም፣ ጭቅጭቁም በዚህ ዘገባ ውስጥም እንዳየሽው በፕሬዚደንቱ እና በተወካዮች ምክር ቤቱ አፍባ መካከል ያለው ንትርክ እንደዛው እንደ ድሮ ነው ያለውና ምናልባት ይዘጋል ላይዘጋም የሚለውም በጣም አጠያያቂ እየሆነ ነው ያለው። ስለዚህ ዶክተር ብሮክን መልሰን ማምጣታችን አይቀርም። ለዛሬው እንግዲህ ጊዜው ስላበቃ እዚህ ላይ እናቁም። እስከ ማጠቃለያው ሙዚቃ ጋብዥና ይኸው ድንቅ ግብዣ ጽዮን ታንኪው ልበልሽ ወይስ አመሰግንሽ አለሁ አንቺ ደስ ያለሽን አንሺ እኔ ግን ከጥላሁን ገሰሰ ጋር ተመችቶኛል ያንቺ ነው አምሳሉ አድማጮችም ሳይመቻችሁ የሚቀር አይመስለኝም ኮምኩሙት እስከ ፍጻሜው የቀስተ ደመናው ቀለም ብሩህ ጭርታ ሳቅና ፈገግ I'm get the middle. አድማጮች አሁን አንድ ዜና እናነባለን የዓለም የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንስስ የእስላም ሃይማኖት መሰረት የሆነውን የአረብ ባህረ ገብ መሬትን እየጎበኝ ነው አንድ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የተባበረው የአረብ ኤሚሬቶችን ሲጎብኝ በታሪክ ለመጀመሪያ ጊዜ ነው ርዕሰ ሊቃነ ጳጳሳቱ ዛሬ በተባበረው የአረብ ኤሚሬቶች የገቡት የተለያዩ የሃይማኖት እምነት ተከታዮች በሚያደርጉት ጉባኤ ለመገኘት ነው በመጪው ማክሰኞ ወደ ሮማ ይመለሳሉ ርዕሰ ሊቃነ ጳጳሳት ከቫቲካን ከመነሳታቸው በፊት በየመን ያለውን ሰብአዊ ቀውስ በትልቅ ስጋት ሲከታተሉ መቆየታቸውን ገልጸው ሁሉም ወገኖች የዓለም አቀፍ ስምነቶችን በማክበር በስቃይ ላይ ላሉት የመናውያን የምግብ ረድኤት እንዲደርስ ማስቻል አለባቸው ብለዋል። ርዕሰ ሊቃነ ጳጳሳቱ ፍራንሲስና የግብፁ አልአዝሓር ታላቁ ኢማም ሼኽ አሻይድ ኤል ነገ ሰኞ በሚደረገው የሰብአ ወንድማማችነት ጉባኤ ላይ ንግግር ያደርጋሉ። የግብፁ አልአዝሐር ለአንድ ሺህ ዓመታት ያህል የሱኒ እስላም መሰረት ሆኖ ቆይቷል። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና እኔም ሶሎሞን አባተ ነን። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደና አደሩ።